ሰላም ላጽፋረ እድየ ከዘበሪ ወንሳዳ በምግባር ወግዝ ለይትዋሃዳ ኢየሱስ ክርስቶስ መስፍና ባሉ ለይሁዳ ለመንግሥት ከሰፋኒት ዘይት መሃለሉ አውዳ ሰባሰ ገል አወፈዩ ጋዳ